ሰላም ለገወኪ ዘሃ መልማለ ወርቅ ክዳኑ በከመደዊት በከመዳዊት ይዘን በማርያም ንግል ያቆሙ ወገሰሰኑ በልንግዘቴ አፈቅረከ አኮኑ እንዘረዳ ኢተከ አነ ዘይክለከ መኑ